የአሜሪካ ድምፅ ራዲዮ በኢትዮጵያ ሰዓት አቆጣጠር በየሳምንቱ ቅዳሜ ከምሽቱ ሦስት ሰዓት እስከ አራት ሰዓት በ1922 ና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀምረ በዩናይት ስቴትስ መንግስት አዲስ ፕሬዚዳንት የሥልጣን መንበር ተረከበ። ላለፉት ስምንት ዓመታት ዋይት ሐውስን ያስተዳደረው አስተዳደርም ተሰናበተ። ዶናልድ ጄ ትራምፕ አርባ አምስተኛው የዩናይት ስቴትስ ፕሬዚዳንት ሆነው በትላንትናው ዕለት ቃለ መሐላ ፈጽመዋል። ብዙ ሺህ ህዝብ ከታደመበትና ለ58ኛ ጊዜ ከተካሄደው ሰላማዊ ፕሬዚዳንታዊ ሥልጣን ሽግግር ሥነ ሥርዓት ትይዩ ከፍተኛ ቁጥር ያለው ሕዝብ አደባባይ በመውጣትም ተቃውሞውን ገልጧል። በዛሬውም ዕለት ቁጥሩ እጅግ የበዛ ህዝብ የዋሽንግተን ዲሲ አደባባዮችን አጥለቅልቋል። የሴቶች የተቃውሞ ማዕበል የሚል የቁልምጫ ስም የተሰጠውን ህዝባዊ ትዕይንት ተከታትለናል። ልዩ ዝግጅትም ይዘናል። ዜናውን ተከትሎ ይቀርባል። የዕለተ ቅዳሜ ምሽት አዝናኛችሁ የሙዚቃ ቃና የሳምንቱን ምርጥ ምርጥ የእንግሊዝኛ ዜማዎችና የሙዚቃው ዓለም ዜናዎች አሰናድቷል። ቅዳሜ ጥር 13 2009 ዓ ም ጤና አስጠለኝ እንደምናመሻችሁ፣ ክቡራትና ክቡራን አድማጮች አስተናጋጃችሁ አሉላ ከበደ ነኝ። ንጉሡ ታምሬ ለቅንብሩ ተሰይሟዋል። በቅድሚያ የሰዓቱን ያለም ዜና። ጤና ይስጥልኝ። እንደምናመሻችሁ የምሽቱን ዜና የማሰማችሁ ቆንጂት አየነኝ። በመግቢያው ላይ እንደተገለጸው በዛሬው ዕለት በዩናይትድ ስቴትስዋ መዲና በዋሽንግተን ዲሲ በብዙ መቶ ሺዎች የተቆጠረ ህዝብ የሴቶች ሰልፍ ማዕበል ተብሎ በተጠራው ትዕይንተ ህዝብ ወጥቶ ተሰልፏል። ሰልፈኞች ትናንት ቃለ መሐላ ፈጽመው አስተዳደር ለተረከቡት ፕሬዚደንት ዶናልድ ትራምፕ በዚህ የመጀመሪያ ሙሉ ቀን የስራ ቀናቸው መልእክት ልናስተላልፍላቸው ፈልገን ነው ብለዋል። የሴቶች መብት ታዋቂ ተሟጋች የሆኑት ግሎሪያ ስታይነም የበርሊን ግንብን መለስ ብሎ በጠቀሰ ንግግራቸው ግንብ ቶ አይሰራም በማለት አዲሱ ፕሬዚደንት ዩናይትድ ስቴትስና ሜክሲኮ ድንበር ላይ ግንብ እንደሚገነባ ነው ያሉትን ነቅፈዋል። አንዳንዴ እውነት እምነታችንንና ሰውነታችንን ማስማማት አለብን። ሴንድ የሚለውን ቁልፍ መንካት ብቻ አይጠቅምም ብለዋል ግሎሪያ ወይን ጸጅም ቆብ ያደረጉትን የሲቪል መብቶች ከበሬታ ጉዳይ ነው ብናደድም ይገባኛል የሚሉና ሌሎች መፈክሮች የያዙ ሰልፈኞች እሳቸው ይህን ሲሉ በሆታ አስተጋብተዋል። ላቲን አሜሪካዊቱ ተዋናይት አሜሪካ ፌሬራ ቀደም ብላ ባሰማችው ንግግር ከመጤዎች ከማለት ከኢሚግራንቶችን ያቀፈችውን ሀገር ወደ ደናቁርት ሀገር አንቀይራትም ብላለች። ይህ የዋሽንግተኑ ግዙፍ ሰልፍ ቢያንስ ግማሽ ሚሊዮን ህዝብ እንደሚጠበቅበት አዘጋጆቹ ቀደም ብለው አስታውቀዋል። የዋሽንግተን ባለስልጣናት 1800 አውቶቡስ ማቆሚያ ፈቃድ ለ1800 አውቶቡሶች የማቆሚያ ፈቃድ መወሰዱን ገልጸው፣ ያም ማለት በአውቶቡስ ብቻ ወደ 100 ሺህ ህዝብ እንደገባ ያስታውቃል ተብሏል። በዚህ ዝግጅት ላይ በዛሬው በዋሽንግተኑ ሰልፍ ላይ ፕላንድ ፓረንቱድ የተባለው የቤተሰብ ምጣኔ ድርጅት ስራ አስኪያጅ ሴሲሊያ ጆንሰን የሚከተለውን ንግግር አድርገው ነበር። ጀኔሬሽንስ ኦርጋናይዘርስ፣ ትራብል ሜከርስ፣ ሄል ሬዘርስ ዛሬ እዚህ የተገኘ ነው አሉ ሴሲሊያ ጆንሰን የፕላንት ፓረንትሁድ ስራ አስኪያጇ። የአደራጆች የችግር ፈጣሪዎችና፣ በሚስጥር የህትማማችነት ቡድንን መስራቾች በየማህበረሰባቸው የቤተሰብ ምጣኔ አገልግሎት እያቋቋሙና በራሳችን ሰውነት ራሳችን የማዘዝ መብታችን ይከበር ብለው የጠየቁትን ልናመሰግን ነው ብለዋል። ዛሬም ደግሞ የመጣውን አጎንብሰን እንደማንቀበል መልእክት ልናስተላ ለማስተላለፍ እንወዳለን ብለዋል። ጄኮብ መክኒልም በዚህ በዋሽንግተኑ ሰልፍ ላይ ለምን እንደተገኙ ይናገራሉ። ሪፖርተር የአመለካከት ልዩነት አንድ ነገር ነው አሉ ጄከብ ስለ ዲሞክራሲ ሙሉ በሙሉ የተለየ አመለካከት መያዝ ግን ሌላ ጉዳይ ነው ምክንያቱም ያ አምባገነንነት ነው የሚባለው በዲሞክራሲ አይደለም የተመረጠው ያን ደግሞ መታገሌ አይቀርም ብለዋል የሴቶች ጤና ጥበቃ ጉዳይ ስለሚያሳስበኝ ነው የመጣሁት ያሉት ሳራ ያንግ ደግሞ በዋሽንግተን ዲሲ ስለመጡበት ምክንያታቸው ይናገራሉ ሴቶች በሃያኛው ክፍለ ዘመን የወሊድ መቆጣጠሪያንና የጤና ጥበቃን እንዲዳረስላቸው መደረጉ ለአቅማቸው ግንባታ በእጅጉ ጠቅሟል ያሉት ሳራ፣ ሃያ አንደኛው ምዕት ዓመት ደግሞ ከዚያ የበለጠ የሚጠቅመን ይሆናል ብለዋል። እነዚያ መብቶች ማስከበር ከፈለግን የጤና ጥበቃ አገልግሎት ተደራሽነት መነካት የለበትም ሲሉ አሳስበዋል። ዶናልድ ትራምፕ ቃለ መሐላ በፈጸሙ በማግስቱ በሀገሪቱ ከተሞችና በዓለም ዙሪያ በሌሎችም ሀገሮች ሰልፎቹ እየተካሄዱ ነው። እዚህ ዋሽንግተን እንደተደረገ ሁሉ ብዙዎቹ በሌሎቹ ሀገሮች የተካሄዱት ሰልፎች የተጠሩት በትራምፕ አስተዳደር የሴቶች መብቶች እንዲሁም ሌሎችም ነፃነቶች የአካባቢ ደህንነት ጉዳዮችን ጨምሮ አስተዳደሩ በቀሰቀሰው ስጋት ምክንያት እንደሆነ ተገልጿል። አውስትሬሊያ ውስጥ በሺዎች የተቆጠሩ ሰዎች ሲድኒ በሚገኘው የዩናይትድ ስቴትስ ኤምበሲ ቆንስላ ፊት ለፊት ሰልፍ አድርገዋል። የአዲሱን ፕሬዚደንት ጥቅስ፣ ጥላቻ የተሞላበት ንግግር ለመቃወም ነው ያሉት አደራጆቹ። ትራምፕ ጾታዊ አለዎንና የዘር ልዩነትን ሊያሰርጹ ተነስተዋል ሲሉ ወንጅለዋቸዋል። አንዲቱ የተቃውሞ ሰልፉ ተካፋይ ለካቢኔ አባልነት የሾሟቸውን ሰዎች ስመለከት ንድድ ነው ያለኝ ብለዋል። ደደብነት በዓለም ላይ የነገሰ መስሎ ታይቶኛል ሲሉም አክለዋል። ይህ እኮ በዓለም ላይ አንደምታ ይኖረዋል ሲሉም ስጋታቸውን ገልጸዋል። እጅጉን የሚያስፈራ ነው። እየባሰ ነው የሚሄደው። መካከለኛው ምስራቅ፣ የተባበሩት መንግሥታት ድርጅት ተቋማትና ኔቶን የመሳሰሉት እንዴት ይሆናሉ? በዓለም ዙሪያ የከፋ የከፋ ነገር መምጣቱ ይሰማኛል ሲሉ አክለዋል። ደራሲና የአውስትሬሊያ ቴሌቪዥን ጋዜጠኛ ትሬሲ ስፒቸር ዛሬ የሴቶችን ጥንካሬ የምናከብርበት ነው። የሰብአዊ መብቶች እንዲከበሩ የምንጠይቅበት፣ ስለ ክብር፣ ስለ ሰላም በመነጋገር ድምጻችንን የምናሰማበት ነው ብለዋል። ይህ ጥሪያችን በአለም ዙሪያ በሰባቱም አህጉራት በስድስት መቶ ከተሞች እያስተጋባ ነው ሲሉም አክለዋል። የኬንያ ናይሮቢን ሰልፍ ካደራጁት አንዷ የሆነችው ሬቸል ሙኪሊ በዚህ ትግል የአሜሪካ ሴቶች ብቻቸውን አይደሉም፣ አብረናቸው ነን ብላለች። ናይጄሪያ፣ ደቡብ አፍሪቃ፣ ማላዊና ማዳጋስካር ሰልፎች መታቀዳቸው ታውቋል። በለንደን በሺዎች የተቆጠሩ ሴቶች አሜሪካ ኤምባሲ ደጃፍ ሰልፍ አድርገዋል። በሌሎችም የአውሮፓ ከተሞች በአምስተርዳም፣ በቡዳፔስት ና በበርሊን ሰልፎች መካሄዳቸው ተነግሯል። አድማጮች፣ ዜናው የሚተላለፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። በትናንትናው ዕለት ቃላት ውጭ ቃለመሀላቸውን ፈጽመው መንበሩን የተረከቡት ፕሬዚደንት ዶናልድ ትራምፕ ስነ ስርዓቱን ለመከታተል ለተሰበሰበው ሕዝብ ያደረጉትን ንግግር አሜሪካንና አሜሪካውያንን እንደሚያስቀድሙ ለማስገንዘብ ተጠቅመውበታል። ከዚህ ቀን በኋላ ቅድሚያ ለአሜሪካ ብቻ ብለዋል። ሚስተር ትራምፕ ለዚህ ቀን ያበቃቸውን የዘመቻ ወቅት ንግግራቸውን ባስተጋባ መልኩ ፈጽሞ አልተዋችሁም፣ አሜሪካ እንደገና ታሸንፋለች ከአሁን ቀደም ባልታየ መልኩ ነው የምታሸንፈው ብለዋል። በዩናይትድ ስቴትስ ምክር ቤት ደጃፍ በተከናወነው ስነ ስርዓት የምክር ቤት መሪዎች፣ የቀድሞ ፕሬዝደንቶች ትናንት ያስረከቧቸው ባራክ ኦባማን ጨምሮ ጆርጅ ቡሽ፣ ቢል ክሊንተን እና ጂሚ ካርተር ተገኝተዋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። የዋሽንግተኑን ሰልፍ የተከታተለው ባልደረባችን ሰሎሞን አባተ እንደደረሰለት ዘገባውን ያቀርባል። ዜናው አበቃ። አድማጮች ዋሽንግተን ዲሲ ውስጥ እየተካሄደ ስላለው ሰልፍ ሰሎሞን አባተ ዝግጅቱን እንደደረሰለት ያቀርባል። አሁን የዩናይትድ ስቴትስ የተመራጩ ፕሬዚደንት የውጭ ፖሊሲን ወደሚመለከት ዘገባ እናልፋለን። ዶናልድ ትራምፕ አርብ ጥር 12 2009 ዓ.ም 45ኛው የዩናይትድ ስቴትስ ፕሬዚደንት ሆኑ። ለውጭ ጉዳዮች እንግዳ የሆኑት ዶናልድ ትራምፕ በምረጡኝ ዘመቻዎቻቸው ወቅት ስለ ዓለም ጉዳዮች ያነሷቸው የነበሩ በርካታ ጉዳዮች አሉ። የሰሜን አትላንቲክ የጦር ትብብር ድርጅት ኔቶ አባል ሀገሮች የሚገባቸውን ያህል ወይም የሚጠበቅባቸውን ክፍያ አይፈጽሙም ሲሉ ወቅሰዋል። ከሩሲያ ጋር የተሟሟቁ የሚመስሉ ንግግሮችን አድርገዋል። ለቻይና ማስጠንቀቂያ አሰምተዋል። እስላማዊ መንግሥት ቡድንን እስኪነጥፍ በቦምብ ሊደበድቡ ዝተዋል። ዶናልድ ትራምፕ ከእርሳቸው እንደቀደሙት ሁሉ ዋይት ሀውስ ሲገቡ ሁኔታዎች ቀደም ሲል በዘመቻቸው ወቅት ሲናገሩ ከነበረው የተለዩ ይሆናሉ ሲሉ ዋሽንግተን ዲሲ የሚገኘው የሁለቱም ገዢ ፓርቲዎች የፖሊሲ ማዕከል ባልደረባ ብሌዝ ሚሽታል መጪውን ተንብየዋል። ፕሬዚዳንት ትራምፕ ያቀዱትን ወይም የሻቱትን ሁሉ እንዲያደርጉ ዓለም የሚፈቅድላቸው አይመስለኝም። ይልቅ አሉ ሚሽታል፣ የትራምፕ ፖሊሲ ያልተጠበቁ ወይም ቀደም ሲል ያልታሰቡ ዓለም አቀፍ ክስተቶች፣ በምረጡኝ ዘመቻቸው ወቅት የነደፏቸው ፖሊሲዎችና ከብሔራዊ ጸጥታ አማካሪዎቻቸው የሚያገኟቸው ምክሮች የሦስትዮሽ ግጥምጥም ነው የሚሆነው። የውጭ ጉዳዮቻቸውን እንዲመሩላቸው የቀድሞውን የሞቢል ኤክሰን ኩባንያ ዋና ሥራ አስኪያጅ ሬክስ ቲለርሰንን ለውጭ ጉዳይ ሚኒስትርነት እንዲሁም ባለ አራት ኮከብ ጄኔራሉን ጄምስ ማቲስን ለመከላከያ ሚኒስትርነት አጭተዋል። እጅግ ከላቁ ካቢኔዎች አንዱ የሆነ ካቢኔ በማዋቀር ላይ ነን፣ ያለ ጥርጥር እጅግ የመጠቀ አእምሮ ያላቸው ሰዎች ካቢኔ ትራምፕ የሩሲያውን ፕሬዚደንት ቭላዲሚር ፑቲንን የግብፁን ፕሬዚደንት አብዱልፈታህ ኤልሲሲንና የሶሪያውን ፕሬዚደንት ባሻር አልአሳድን ከመሳሰሉ አምባገነኖች ጋር ለመስራት ፈቃደኛ በመሆናቸው ላይም የሚናገሩ ተቺዎች አሉ። ዩናይትድ ስቴትስ አንዳንዴ ከመብቶች ረጋጮች ጋር የማበሯ ወይም አጋር የመሆኗ ነገር እኮ አዲስ አይደለም ይላሉ። ሌላዋ ተንታኝ ማርጎን ትራምፕና አንዳንድ ከፍተኛ ባለሥልጣኖች ግን ሊወቅሷቸው እንኳን ይጠራጠራሉ ሲሉ አከሉ። እንዲህ አይነቱ መወላወል ታዲያ ለውጭ ጉዳይ ሚኒስትርነት የታጩት ሬክስ ቲለርሰን በዚህ ሳምንት በሕግ መወሰኛ ምክር ቤቱ ፊት ለምርመራ ቀርበው በነበረበት ወቅት መታየቱ ተዘግቧል። ቲለርሰን ሩሲያ ሱሪያ ውስጥ ፈጽማቸዋለች የተባሉ የጦር አድራጎቶችን እንደ ጦር ወንጀል ለማየት ዝግጁ አልነበሩም። ከአደንዛዥ እጽዋትና ቅመማ ቅመም ዝውውር ጋር ተያይዞ በሺዎች ለሚቆጠሩ ፊሊፒኖዊያን ግድያ ምክንያት የሆነ ጦርነት የከፈቱትን የፊሊፒንስ ፕሬዚደንት ሮድሪጎ ዱቴርቴን ያወግዙ እንደሆነ ተጠይቀው አፈግፍገዋል። ቲለርሰን የእርሳቸው አቋም ጉዳዮችን ወደፊት በማየት በተጨበጠ እውነታ ማመን እንደሆነ ገልጸዋል። እያንዳንዱ የውጭ ጉዳይ ፖሊሲና እንቅስቃሴ አሉ ቲለርሰን፣ የሰብአዊ መብቶችን አያያዞች ብቻ ግምት ውስጥ እያስገባ የሚመራ ነው ብሎ መጠበቅ ምክንያታዊ አይሆንም በተለይ የአሜሪካ ሕዝብ ደህንነት ጉዳይ ጥያቄ ላይ ካለ። ለመሆኑ ዩናይትድ ስቴትስ የማንነቷ መገለጫ በሆኑ እሴቶቿና በብሔራዊ ጥቅሞቿ መካከል ምርጫ ማድረግ ይኖርባት ይሆን? የለንደን ዩኒቨርሲቲዋ ሌስሊ ቤንጃሙሪ ጨርሶ ሊሆን አይገባውም ይላሉ። ሰብአዊ መብቶችን ማስጠበቅ የብሔራዊ ጥቅማችን አካል ነው ብላችሁ ልትከራከሩኝ ትችላላችሁ። ዘገየም ቀረበ፣ ግን አሜሪካ አብራት ልትሰራና አጋርነት ልትፈጥር ከምትችላቸው ሀገሮች ጋር በቀላሉና በዓለም ውስጥ የተሳካ ግንኙነት እንዲኖራት ሁኔታዎችን ቀላል ያደርግልናል፣ የሌስሊ ቤንጃሙሪ ሐሳብ ነው። ትራምፕ ዋይት ሃውስ ሲገቡ አንድ ነገር ግልጽ ሆኗል። የብሔራዊ ጸጥታን ፍላጎቶችና የሰብአዊ መብቶችን ግምቶች ሚዛን ላይ ለማስቀመጥ ዶናልድ ትራምፕ የመጀመሪያ ፕሬዚደንት አይሆኑም። የቅዳሜ ምሽት ዝግጅታችን ይቀጥላል። አድማጮች አብራችሁን ቆዩ። በዩናይትድ ስቴትስ አዲስ ፕሬዚደንት የስልጣን መንበር ተረክበዋል። ዶናልድ ጄ ትራምፕ 45ኛው ፕሬዚደንት ሆነው በትናንትናው ዕለት ቃለ መሀላቸውን ፈጽመዋል። ብዙ ሺህ ህዝብ ከታደመበትና ለ58ኛ ጊዜ የተካሄደውን ሰላማዊ የፕሬዝደንታዊ ስልጣን ሽግግር ስነስርአት ትይዩ ከፍተኛ ቁጥር ያለው ህዝብ አደባባይ በመውጣት በዚህ ሀገርና በውጭ ሀገርም ተቃውሞውን እየገለጠ ነው። በዛሬ ዕለት ቁጥሩ እጅግ የበዛ ህዝብ የዋሽንግተን ዲሲ አደባባዮችን አጥለቅልቋል። የሴቶች የተቃውሞ ሰልፍ ማዕበል የሚል ቅጽል የተሰጠው ህዝባዊ ትዕይንትም እየተካሄደ ነው። ይህንን ትዕይንት ሶሎሞን አባተ እየተከታተለ ነው። ከጥቂት ደቂቃዎች በኋላ ያቀርባል። አሁን የሰላማዊ የስልጣን ሽግግሩና የፖለቲካ ክፍፍል በአሜሪካ አዳነች ፍሳሐ ይዛለች ዶናልድ ትራምፕ በሀገሪቱ ዙሪያ እየተዘዋወሩ የመረጧቸውን ሰዎች በማመስገን ተግባር ከቀድሞዎቹ ተመራጭ ፕሬዚዳንቶች የተለየ መልክ አሳይተዋል ትራምፕ በተጨማሪም ከቅርብ ጊዜያት ወዲህ ያልታየ አይነት መከፋፈል የተንጸባረቀበት የምርጫ ዘመቻ ከተካሄደ በኋላ ሀገሪቱን ማስተባበር እንደሚፈልጉ ተናግረዋል መከፋፈላችንን ጠግነን በጣም በጣም የተከፋፈለችውን ሀገር አንድ እናደርጋለን። አሜሪካውያን ሲተባበሩ ለማድረግ የማይችሉት ነገር የለም፣ ለማከናወል የማይቻል ስራም ሆነ እውን የማይሆን ህልም የለም። ይሁንና ዛሬ ቃለ መሐላ በፈጸሙት ፕሬዚደንት ላይ ያለው ተቃውሞ ጠንካራ ነው። በቅርቡ በፍሎሪዳና በሌሎች በርካታ ከተሞች የተወካዮች ድምጽ በተሰጠበት ወቅት አንድ የትራምፕ ተቃዋሚ ትራምፕን አንፈልግም ስትል ተሰምታለች። አመዛዛኝነትንና መረጋጋትን ምረጡ፣ ትራምፕን አትምረጡ። ዊስኮንሰን ውስጥ ደግሞ ጸረ ትራምፕ ተቃዋሚዎች ድምጻቸውን አሰምተዋል። ይህ የኔ አሜሪካ ነው። ይህ የኔ አሜሪካ ነው። የትራምፕ ደጋፊዎች ግን ለአዲሱ ፕሬዝደንት እድል ስጡ ይላሉ። የቴክሳሱ ተወካይ ሪፑብሊካዊ የምክር ቤት አባል ኬቪን ብራዲ፣ ፕሬዚዳንት ኦባማ ከፋፋ እየነበሩ ይመስለኛል። ፕሬዚዳንት ትራምፕ ከምክር ቤት አባላትና በሀገሪቱ ዙሪያ ካሉት የተለያዩ ቡድኖች ጋር ተቀራርበው በማዳመጥ ሀገሪቱን አንድ ለማድረግ እንችል እንደሆነ እናያለን። ተስፋዬ ይህ ነው። ለፕሬዚዳንትነት ተወዳድሮ የነበሩት ሴኔተር በርኒ ሳንደርስ ግን ዲሞክራቶች ትራምፕን የተቻላቸውን ያህል እንዲታገሉ ጥሪ አድርገዋል። በህብረት ስንቆም ዶናልድ ትራምፕም ሆነ ማንም ሰው ሊያቆመን አይችልም። አብረን ወደፊት እንግፋ። ሁላችሁንም አመሰግናለሁ። ትራምፕ ሀገሪቱን የማስተባበር ተግዳሮትን አስመልክቶ የሚያደርጉት ነገር ነው ወሳኝ የሚሆነው ይላሉ፣ በብሩኪንግስ ተቋም የሚሰሩ ጆን ሁዳክ የተባሉ ተንታኝ ወደ 70 ሚሊዮን የሚጠጉትን እሳቸውን ያልመረጡት አሜሪካውያንን ለማቅረብ መሞከሩን መጀመር ይኖርባቸዋል። ትልቅ ተግዳሮት ነው። ሁሉም ፕሬዚዳንቶች ፊት የሚደቀን ተግዳሮት አይደለም። አዲሱ ፕሬዝዳንት እንዴት እንደሚይዙት ማየት ራሱ ወሳኝ ተግዳሮት ነው። ፕሬዚደንት ጆርጅ ደብሊው ቡሽም ዲሞክራቱን ተወዳዳሪ አልጎርን አከራካሪ በሆነ ምርጫ ባሸነፉበት ወቅት ተመሳሳይ ችግር ገጥሟቸው ነበር። በቃለ መሐላ ወቅት ባደረጉት ንግግር ታዲያ ሀገሪቱን ለማስተባበር ቃል ገብተዋል። ኩራትና ክብራን አድማጮች የምትከታተሉት የቅዳሜ ምሽት ፕሮግራማችን ነው። እስከ አራት ሰዓት ድረስ ከእናንተው ጋር ነን። አብራችሁን ቆዩ። ቀደም ሲል እንዳል ነው እዚህ ዋሽንግተን ውስጥ እየተካሄደ ያለውን ግዙፍ ሰልፍ ሶሎሞን አባተ ሲከታተል አርፍዷል። አሁን ስቱዲዮ አብሮኝ ይገኛል። ሶሎሞን እንግዲህ ትናንትናም መደጅን የዋልከው ዛሬም ደገምክ፣ እንዴት ነበረ ሰልፉ? ቆንጂት ሰልፉ ግዙፍ ነው። ግዙፍ ነው እኔ ብዙ ሰልፎችን ዘግብ ያለሁኝ እዚህ ግን በተቃውሞ ደረጃ እንደዚህ አይነት ትልቅ ሰልፍ እዚህ ዋሽንግተን ዲሲ ላይ ሲካሄድ አላየሁኝም እስካሁን ድረስ። እና ቆንጅት፣ ይሄ ሰልፍ የሲቪል መብቶች ጥበቃ ሙግት በዩናይትድ ስቴትስ ተብሎ ሊጠራ ይችላል። እንዲህ አይነት ግዙፍ ሰልፎች በቀደሙ አመታት ከዘር መድሎ ጋር ተያይዞ፣ ከሲቪል መብቶች ጥበቃ ጋር ተያይዞ ይካሄዱ ነበረ። ግዙፍ የሆኑ ሰልፎች በብሔራዊው አደባባይ ላይ ሲካሄዱ ነበረ እና የዛ ተመሳሳይ አይነት ቅርጽና አጠራር ያለው ሰልፍ ነው። ልዩነቱ ምንድን ነው? ይሄኛው በሴቶች የተጠራ በሴቶች የተዘጋጀ ሰልፍ ነው። ጥሪው በአብዛኛው የሚመለከተው ወይም እንዲደርስ የተደረገው ለሴቶች ቢሆንም ለሁሉም የተላለፈ ሁሉንም እንዲያሳትፍ የተላለፈ ጥሪ ነበረ። እናም አዘጋጆቹ ሁለት መቶ ሺህ ተሳታፊዎችን ከመላ ዩናይትድ ስቴትስ እንደሚጠብቁ ቀደም ሲል ተናግረው ነበረ። አሁን መጨረሻ ላይ ያገኘሁት ቁጥር የለም፣ ይህንን ያህል ነው በዚህ ሰልፍ ላይ የተገኘው የሚል ከግምት በስተቀር እስካሁን ድረስ የወጡ እስከ አምስት መቶ ሺህ እንጠብቃለን ብለዋል ይመስለኛል። እንደውም በዜናው ላይ በርካታ አውቶቡሶች የማቆሚያ ፈቃድ የጠየቁትን በመቁጠር በአውቶቡስ ብቻ አንድ መቶ ሺህ ሰው ገብቷል የሚል ግምት ተሰጥቷል። አሁን እንግዲህ በዚህ ሰልፍ ላይ የሲቪል መብቶች ጥያቄዎች በስፋት እንደተንጸባረቁ ነው የምናውቀው፣ እንዳልሽው ቆንጅት። በነገራችን ላይ ከየአካባቢው የመጡት እነዚህ አውቶቡሶች አርኤፍኬ የሚባል ግዙፍ ስታዲየም አለ እና እዛ አካባቢ ነው እንዲቆሙ የተደረጉት እና በሜትሮ እየተሳፈሩ ነበረ ወደዚህ ወደ አደባባዩ የሚመጡት ሰዎችና። ከድፍን የዩናይትድ ስቴትስ ግዛቶች ነው የመጡት ተሳታፊዎቹ። እንዳልሽው እስከ አምስት መቶ ሺህ የሚደርሱ ሰዎች አይኖሩም ማለት አይቻልም። እኔ የተጨበጠ ቁጥር የመጨረሻ ቁጥር ይሄ ነው የሚባል የተረጋገጠ ቁጥር እጄ ላይ ስለሌለ ነው ሰልፉ ላይ በነበርኩበት ጊዜ እና ከዚህ ላይ በዚህ ሰልፍ ላይ ከተንጸባረቁት መካከል የሴቶች መብቶች ሰብአዊ መብቶች ናቸው፣ የጥቁሮችም ሕይወት ዋጋ አለው፣ ፍልሰተኞችን ወይም መጤዎች እዚህ መጤዎችን እዚህ በደስታ እንቀበላለን ኢሚግራንትስ አር ዌልካም ሄር የሚሉና ሌሎችም ከዚያ ወጣ ያሉ ጥያቄዎችም አሉ። የተፈጥሮ አካባቢ ጥበቃና የአየር ንብረት ለውጥ ስጋቶችን የመሳሰሉ ጥያቄዎችም ተንጸባርቀዋል። የዶናልድ ትራምፕ ተፎካካሪ የነበሩት ሚስ ሂለሪ ክሊንተን ዛሬ በዚህ ሰልፍ ላይ ከተገኙት አንጋፋ የዩናይትድ ስቴትስ የፖለቲካም ይሁን የማህበራዊው እንቅስቃሴ ሰዎች አንዷ ናቸው። ክሊንተን ከሰልፉ ሰልፉ ላይ ከመገኘታቸው በተጨማሪ በትዊተርም ለሰልፉ ያላቸውን ድጋፍ አሳውቀዋል። ሂላሪ ክሊንተን በምርጫ ዘመቻቸው ወቅት ይጠቀሙባቸው ከነበሩ መፈክሮች መካከል አብረን ስንሆን ይበልጥ እንጠነክራለን፣ ስትሮንገር ትጌተር። ይሄ የዘመቻቸው መሪ መሪ ነበር። አሁን ይሄ ዛሬም ከሰልፈኞቹ መካከል ይሄንን ይዘው አይቻለሁኝ። እስከ እስከዛሬም ከእርሷ ጋር ነኝ የሚሉ መፈክሮችን አይቻለሁ። በምርጫው ወቅት አይ አም ዊዝ ሀር የሚል መፈክር ነበረ፣ ብዙ ደጋፊዎቻቸው ያንጸባርቁ የነበሩት እና በሌላ በኩል ደግሞ በዶናልድ ትራምፕ ዘመቻ ወቅት የትራምፕ ደጋፊዎች ትታሰር ትታሰር ይሉ እንደነበረ ታስታውሻለሽ፣ ሎክ አፕ ይሉ ነበረ። በዛሬው ሰልፍ ላይ ደግሞ ይታሰር፣ እሰሩት የሚሉ መፈክሮችን የያዙ እንደዚሁ ተሳታፊዎችን አይቻለሁኝ። እነዚህ ተሳታፊዎች በጾታ ደረጃ ሲታዩ ድብልቅ ናቸው። ቅድም እንዳልነው በሴቶች የተዘጋጀ ቢሆንም የሴቶችን ጥያቄ፣ የሴቶችን መብት ነው የሚያነሳው ቢሆንም የተባለ ቢሆንም ግን ቁጥራቸው ትንሽ ያልሆነ ወንዶች አሉ። የእድሜ ስብጥሩም የወንዶቹ ወጣቶች፣ ሽማግሌዎች ብዙ ናቸው ብዙ ናቸው እኔም አግኝቼ ያነጋገርኳቸው ብዙ ናቸው። ቤተሰቦች ናቸው የወጡት። በቀለማቸውም እንዲሁ የተለያዩ ነበሩ፣ በዘራቸውም የተለያዩ ነበሩ። የአንድ ዘር ወይም የአንድ ቀለም ዝንባሌ ያለባቸው አይደሉም ተሳታፊዎቹ። አንዷን በዚህ ሰልፍ ላይ ከወጡት መካከል ለምን እንደወጡ ጠየቂያቸው ነበር። ቆንጅት እንዲህ ነው ያሉኝ፣ Because America needs to stand up for what's right, and Trump is not right. And this is a wonderful demonstration of what democracy is, is all about. Um, I happen to be local. It was easy for me to get here, but there are people from all over the country and there are marches in other parts we of the country. To <laughs> ለኔ ቀላል ነበር ወደዚህ ለመምጣት። ይሁን እንጂ ከመላ ሀገሪቱ የመጡ ሰዎች አሉ እዚህ ሰልፍ ላይ። ይህ የአሜሪካዊው የሕዝብ ስልጣን ወይም ኃይል ማሳያ ነው እና ለመሆኑ እነዚህ ደጋፊዎች ለምን ዛሬን መረጡ? ከጥያቄዎቼ አንዱ ነበረም። ምክንያቱም ትናንት የትራምፕ የምረቃ ወይም የቃለ መሀላ ዕለት ነበር። ስለዚህም ድምጻችንን ለማሰማት ቅሬታችንን ለመግለጽና አግባብ የሆነ ለውጥ ለማምጣት ጥሩ ቀን ሆኖ አግኝተነዋል። ትውልዳቸው ጀርመን የሆነ አሜሪካዊትም አግኝቻለሁ በዚህ ሰልፍ ላይ የሚኖሩት ማሳቹሴትስ ግዛት እንደሆነ ነግረውኛል። ወል ያ አም ግላድ ቱ ቢ ሄር ቱ ፕሮቴስት አጋንስት ዶናልድ ትራምፕ Yeah, ዶናልድ ትራምፕን ለመቃወም እዚህ በመምጣቴ ደስተኛ ነኝ። ከልጄ ጋር ነው የወጣ ነው። ዘረኝነትን እንቃወማለን። የጾታ ተጽዕኖን እንቃወማለን። ሴቶችን ማተነስን እናቃወማለን። ስጋታችንን እንገልጻለን። ተሰላፊዋ ዘርዘር አድርገው ጥያቄዎቻቸውን እንዲነግሩኝ ጠይቄያቸው ነበረ። Well first of all it would be good to have a president who is more respectful in his speech right well and then we are hoping that there will be an and president signager bakibir yeminager mohon yallebet betechemari msen sema gwaret mebt wede halal likelbes haygebaw beselfu lai bebeteseb dereja yewuttu qedme inde tababalno qonjit sewochenu maginchallo kehasanat ska azawuntnatacho ያገኘኋቸው ከእናቴና ከልጄ ጋር ነው የመጣሁት። ለሴቶች መብቶች ልሟገት ነው የወጣ ነው። የወሊድ መቆጣጠሪያ መብቶች፣ የጤና መብቶች፣ የእኩልነት መብቶች ናቸው ጥያቄዎቻችን ያሉኛሉ። ለምን ዛሬ እንደወጡ እርሳቸውንም እንደዚሁ ጠይቄ ነበርም። ዛሬ የመጣ ነው የዶናልድ ትራምፕን ምርጫ ለመቃወም ነው። ከዚህ በተጨማሪ እንግዲህ ከሌሎችም አካባቢዎች የመጡ ተሳታፊዎችን አግኝቼ ሳናግር፣ አንድ ዩክሬናዊ አሜሪካዊ አግኝቼ ነበረ። በቅድሚያ እኔ ዩክሬን አሜሪካዊ ነኝ። ትራምፕን ልቃወም ነው የመጣሁት፣ ደግሞም ለሴቶች መብቶች መከበር ለመከራከር ነው የመጣሁት ብሎኛል። እንግዲህ በዚህ ሰልፍ ላይ ጠንካራ ነኝ፣ አልፈራም፣ ጠንካራሁን ደግሞም ርኅሩሁን የሚሉ የተለያዩ መፈክሮችን እንደዚሁ ቀደም ሲል ከዘረዘርናቸው መካከል አሉ። ቅድም በዜናች ላይ ቆንጂት እንደገለጽ ሺው የፕላን ፓረንትሁድ ወይም የቤተሰብ ምጣኔ እንበለው በአማርኛ የዚህ ትልቅ ማህበር ነው፣ ትልቅ ድርጅት ነው። ከዚህ ድርጅት መሪዎች መካከል አንዷም ነበሩ በዚሁ ሰልፍ ላይ ሲሲል አ ሴሲሊያ ጆንሰን ነው የሚባሉት። እንግዲህ አደራጆችን በሚስጥር የህትማማችነት ቡድን እየመሰረታችሁ በየማህበረሰባችሁ የቤተሰብ ምጣኔ አገልግሎት እያቋቋማችሁ በራሳችን ሰውነት ራሳችን የማዘዝ መብታችን ይከበር ብላችሁ የጠየቃችሁትን እናመሰግናለን ሲሉ ነበረ። በሆታ ተሰብሳቢው የተቀበላቸው። ዛሬም ደግሞ የመጣውን ነገር አጎንብሰን እንደማንቀበል መልእክት ልናስተላልፍ እንወዳለን ብለዋል ሴሲሊያ። ይሄ ሰልፍ አሁንም እየተካሄደ ነው ያለው፣ አልቆመም። እንግዲህ እየተከታተልን በፌስቡክም በትዊተርም ለአድማጮቻችንም ለተመልካቾቻችንም ለማቅረብ ጥረት እናደርጋለን የመጨረሻዎቹን መረጃዎች ማግኘት እንዲችሉ። ከዛ በተረፈ ግን ዝግጅት ውስጥ የሚሳተፉ የተለያዩ የጥበብ ሰዎችም አሉ። ለምሳሌ ከሚታወቁት መካከል እንደ አንጀሊክ ኪጆ እነ ቶሺ ሬጋን እነ ሰማንታ ሮንሰን፣ ኤሚሊ ዌልስ እና የመሳሰሉት ሼርም አሉ መስሎ ሼርም አለች እና ብዙዎቹ ሜሪ ቻፒን ካርፔንተር እና ዝግጅቱ ይቀጥላል። ገና አሁን ሰልፍ ላይ ናቸው ያሉት ከተወካዮች ምክር ቤት ደጅ ላይ የተነሳ ሰልፍ ነው። በዚህ እንደውም በእኛ መስሪያ ቤት አካባቢው አካባቢው ተጥለቅልቋል። አካባቢው እና ምናልባት እስከ ጆርጅ ዋሽንግተን አደባባይም ድረስ ሳይደርስ አይቀርም፣ ሐውልት ሳይደርስ አይቀርም። እንግዲህ በተለያዩ ከተሞችም በትላልቅ ከተሞች ሰልፉ እየተካሄደ ነው። እጅግ ግዙፍ የሆነ የህዝብ ቁጥር ነው የሚታየው በቴሌቪዥንም ስንከታተል እንደነበር ነው። ነገር ግን ሶሎሞን፣ ትናንትና ዲሲ የነበረው ሰልፎች ላይ ከህግ አስከባሪዎች ጋር ግጭት እንደነበረ አስተውለናል። በዚህ ላይ ደግሞ የትረምፕ ተቃዋሚዎችና ደጋፊዎችም እርስ በርስ ሲጋጩ ነበር የስታርበክስ መስተዋት ተሰብሮ የታየበት ሁኔታ ነበረ፣ መሀል ዲሲ ውስጥ ማለት ነው። ዛሬ ዚህኛ ይሄኛው በሰላም ነው የተከናወነው። እስካሁን ድረስ እስካሁን ድረስ በሰላም ነው የተከናወነው። የተለያዩ የቅድም እንዳልነው የህብረተሰብ ክፍሎች ናቸው። ህጻናት ሁሉ ነበሩ እዛ ውስጥ እና በጣም ሰላማዊ የሆነ ሰልፍ ነው እየተካሄደ ያለው። ከአሁን በኋላም ግጭት ሊያስነሱ የሚችሉ ነገሮች ሊንጸባረቁ ይችላሉ ብዬ አላስብም። አንዳንድ ሰዎች ነበሩ አልፎ አልፎ የሰማሁት ለዶናልድ ትራምፕ ያላቸውን ድጋፍም ሲገልጹ የነበሩ ይሳሳ ቃል እዚያ አካባቢ የነበረው ሰው እንጂ የተለየ አይነት መብቱን እዛ ቦታ ላይ እየተናገረ እንደሆነ እዚህ ሰልፍ ላይ ነው ሁሉም የሚገነዘበው። እና ሰልፍ ግጭት ሊያስነሳ የሚችል ነገር እስካሁን ድረስ አላየውም። እንግዲህ ከአሁን በኋላ የሚፈጠር ነገር ካለ እንዳልኩት በፌስቡክም በትዊተርም እየዘገብኩኝ ስለምቀጥል እዛ ላይ አሳውቃለሁኝ። ሰሞኑንም ሌሎችም ያነጋገርናቸው ብዙ ሰዎች አሉ። ከኢትዮጵያውያንም እንደዚሁ እንደሚሰለፉ የገለጹልኝ ሰዎች ስላሉ እነሱም የሚሰማቸውን ስሜት፣ ምን እንዳዩ፣ ለምን እንደተሰለፉ ይዘን ደግሞ ሰኞና ማክሰኞ እንመልሳለን፣ ሰፋ ካለ ዘገባ ጋር። መልካም፣ እናመሰግናለን ሶሎሞን። እሺ፣ አመሰግናለሁ። ዌብሳይታችንንም ተመልካቾቻችን እንድትቃኙ ጋብዛለን። አድማጮቻችን የቅዳሜ ምሽት ዝግጅታችን ይቀጥላል። የተወደዳችሁ አድማጮች፣ አሁን ደግሞ የሙዚቃ ቃና አዘጋጅና አቅራቢ ጽዮን ግርማ። እንደምናመሻችሁ እንደምንሰነበታችሁ፣ ውድ የሙዚቃ ቃና ፕሮግራም አድማጮች፣ እንደተለመደ ሁሉ ምርጥ ምርጥ ጣዕም ያላቸው የእንግሊዝኛ ዜማዎችን ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። እዚህ ዋሽንግተን ዲሲ የአሜሪካ ድምፅ ሬዲዮ ጣቢያ የአማርኛ ቋንቋ ዝግጅት ክፍል የሚተላለፍበት ስቱዲዮ 14 ተገኝቼ ሙዚቃዎችን መራርጭ ሳስተናግዳችሁ የማመሸው ጽዮን ግርማ ነኝ። እስከ ፕሮግራሙ ማብቂያ አብራችሁኝ ቆዩ። የመጀመሪያው ምርጫይም የጆን ሌጀንድ ስቴይ ዊዝሚ ይሰኛል። Together for a while now. We're growing stronger every day now. It feels so good, and there is no doubt. I will stay with you. And as each morning brings a sunrise and the flowers bloom in springtime, on my loving, you can rely, and yeah, I'll stay with you. Oh, I'm And get old, have the tendency to grow cold. We have something like a miracle. ተጨናንቀነውን ነበር ያስደመጥኳችሁ አሜሪካዊው ድምፃዊ ና የሙዚቃ ግጥም ደራሲ ጆን ሮጀር ስቴቨንስ እንደ አውሮፓውያን አቆጣጠር ታህሳስ 28 1978 ዓ.ም ነበር የተወለደው የመድረክ ስሙም ጆን ሌጀንድ ይሰኛል ጆን ዘጠኝ ጊዜ የግራሚ አዋርድ ሽልማት አሸንፏል የጎልደን ግሎብ እና የአካዳሚ አዋርድ ሽልማቶችንም ተቀብሏል የዚህን እውቅ አሜሪካዊ አቀንቃኝ ዜማ ነበር ያስደመጥኳችሁ አስከቲ የሚጋብዛችሁ እውቋ አሜሪካዊት ድምፃዊ የዘፈን ግጥም ፀሐፊና ተዋናይት ቢዮንሴ ኖውልስን ስራ ነው። ኢፋ ወረ አባሆይ ስትል በ2008 ዓ ም ያቀነቀነችውን ዜማ ነው። And chase after girls I kicked it with who I wanted And I never could confront it for it Cause they stick up for me If I was Were a boy, I would turn off my phone, tell everyone it's broken so they think that I was sleeping alone. No. I put myself first and make the rules as I go. She'd be faithful waiting for me. b ይህን ዜና ኤፋ ወረ ቦይ አስከትዬ መጋብዛችሁ፣ እንግሊዛዊው ኤድ ሺረን በ2014 ዓ ም የለቀቀውን ፎቶግራፍ የተሰኘ ዜማ ነው። But it's the only thing that I know. When it gets hard, you know it can get hard sometimes. It is the only thing that makes us feel alive. love in a photograph we made these memories for ourselves where our eyes are never closing our hearts are never broken and times forever frozen still so you can keep me inside the pocket of your ripped can hear Your heartbeat that I should be Keep it deep within your soul. እንግሊዝ ውስጥ እንደ አውሮፓውያን አቆጣጠር በ1991 ዓ ም የተወለደው የጊታር ተጫዋች ድምፃዊውና የሙዚቃ ጸሐፊው ኤድ ሺረን ከእንግሊዝ ሀገር ወደ ሎስ አንጀለስ ካሊፎርኒያ ሲመጣ ምንም ገንዘብ፣ ማንም የሚመካበት ሰውና የሚጠጋበት ዘመድ አልነበረውም። ከታዋቂው ተዋናይ ድምፃዊና የሙዚቃ ደራሲ ጂሚ ፎክስ ጋር የመታወቅ አጋጣሚው በሙዚቃው ራሱን ለዓለም የማስተዋወቅ ትልቅ እድል እንደፈጠረለት ብዙዎች ይናገራሉ። ከተወዳጅ ድምፃዊዋ ታይለር ስዊፍት ጋር በጋራ በመሆን የሙዚቃ ኮንሰርቶችን ለተመልካቾቻቸው አቅርበዋል። ኤድ ሼረን ከድምፃዊነቱ በተጨማሪ ሙዚቃዎችን በመድረስ ለተለያዩ ድምፃውያን ግጥም በመስጠትም ይታወቃል። ከኤዲ ወደ ጄኔ አይኮል ወስዳችሁ በሎስ አንጀለስ ከተማ በካሊፎርኒያ ክፍለ ግዛት እንደ አውሮፓውያን አቆጣጠር በመጋቢት 16 1988 የተወለደችው ጄኒ አይኮ በ2013 ዘ ወርስት ስትል ያቀነቀነችውን ዜማ ቀጣይ ምርጫዬ ይ ነው። You got me face down Don't take this personal you the worst, you know what you've done to me የጄኔ አይኮ ዘ ወርስትን እንደወደዳችሁት ተስፋ አደርጋለሁ። አሁን ደግሞ ኪም በሚለው የመድረክ ስሙ የሚጠራው ኪም ኦውንስ የአርኤንቢ እና የሶል ሙዚቃ አቀንቃኝ ነው። የራሱ ዘፈኖችንም ይጽፋል፣ ፕሮዲውሰርም ነው። እንደ አውሮፓውያን አቆጣጠር በ1969 ዓ ም የተወለደው ኪም ጎዳና እስከ መውጣት የሚያደርስ በርካታ ችግሮችን በህይወቱ አስተናግዷል። በ2014 ዓም ኖባዲ ሲል የተጫወተውን ለስላሳ ዜማ ተጋበዙልኝ። ቀጣዩ ምርጫዬ ነው። Hey hey, hey, hey, girl. So before you let go, before the night is through, hear me, baby, girl. የተከበራችሁ ና የተወደዳችሁ አድማጮች፣ ይህ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ የአማርኛ ቋንቋ ዝግጅት ክፍል እየተላለፈ የሚገኝ የሙዚቃ ቃና ፕሮግራማችን ነው። በምርጫዎች እየተዝናናችሁ እንደሆነ ተስፋ አድርጋለሁ። እስቲ አሁን ደግሞ ፓሴንጀር በሚል የመድረክ መጠሪያ የሚታወቀው ማይክል ዴቪድ ሌት ሃርጎ ሲል በ2012 ያቀነቀነውን ዜማ ተከታዩ ምርጫ አድርጌዋለሁ። You only need the light when it's burning low. Only miss the sun when it starts to snow. Only know you love her when you let her go. Only know you've been high when you're feeling low. Only hate the road when you're missing home. Only know you love her when you let her go. And you let her go. Glass, hoping one day you'll make a dream last. But dreams come slow and they go so fast. You see it when you close your eyes. Maybe one day you'll understand why everything you touch surely dies. But you only need the light when it's burning low. Only miss the sun when it starts to snow. Only know you love her when you let her go. Only know you've been high when you're feeling low. Only hate the road when you're missing home. Only know you love her when you let her go. Staring at the ceiling in the dark. Same old empty feeling in your heart. Cause love comes slow and it goes so far. But never to touch and never to keep. Cause you loved her too much and you dive too deep. Where well, you only need the light when it's burning low. Only miss the sun when it starts to snow. Only know you love her when you let her go. When you let her go And you let her go እንግሊዛዊ እናቱና ከአሜሪካዊ አባቱ እንደ አውሮፓውያን አቆጣጠር በ1984 ዓ ም የተወለደው ዴቪድ ሮስበርግ ክላሲካል ጊታር የተማረው ገና በወጣትነቱ ነበር። የመጀመሪያ የመድረክ ስራውን ያቀረበውም ከጓደኞቹ ጋር አብሮ ካቋቋመው ባንድ ጋር በ16 ዓመቱ ነበር። ወደ ተከታዩ ዜማ ንለፍ። እንግሊዛዊቷ አቀንቃኝና የዘፈን ግጥም ጸሐፊ አዶል ሎሪ ወደ ተጫወተችው ቶትናም፣ ለንደን ውስጥ በግንቦት ወር 1988 ዓ ም የተወለደችው አዶል ሙዚቃን ገና በአፍላነት እድሜዋ ነበር የጀመረችው። አድማጮች፣ የተመደበልኝ አየር ሰዓት ወደ መጠናቀቁ ስለሆነ አዶል ሎሪ ሰሞን ላይክ ዩ ስትል ያቀነቀነችውን ዜማ በቀጥታ ልጋብዛችሁ። Your dreams came true. Guess she gave you things. My face and that you be reminded that for me አድማጮች ከመሰናበታችን በፊት ማጠቃለያ ዜና ላሰማ። የአዴል ሙዚቃ ግሩም ነበር። ጽዮንን እናመሰግናለን። ዛሬ ዋሽንግተን ዲሲ ውስጥ በብሔራዊው አደባባይ ናሽናል ሞል ለሶስት ሰዓታት ባደረጉት ስሜት የተሞላ ትዕይንተ ህዝብ የቆዩት ብዙ መቶ ሺህ የሴቶች ሰልፍ ተካፋዮች በጥቂት ጊዜ ውስጥ መንቀሳቀስ ይጀምራሉ። ወደ አምስት መቶ ሺህ ህዝብ ይገኛል ብለው አደራጆቹ ጠብቀዋል። ሰልፉ ዋይት ሀውስ ላይ ይሆናል የሚጠናቀቀው ተብሏል። አላማው ትናንት ቃለ ቃለ መሀላቸውን ፈጽመው ስልጣን ለተረከቡት ፕሬዚደንት ዶናልድ ትራምፕ በዛሬው የመጀመሪያ ቀን ስለ ፖሊሲዎቻቸውን እንደሚቃወሙና የሴቶች መብት ሰብአዊ መብቶች መሆናቸውን ለማሳሰብ መሆኑን አደራጆቹ ተናግረዋል። ዛሬ ሰልፎች በተለያዩ የአሜሪካ ከተሞችና በዓለም ዙሪያ ኬንያን፣ ናይጄሪያን፣ ማላዊን፣ ደቡብ አፍሪቃን ጨምሮ በተለያዩ ከተሞች ተካሂዷል። ይህ በዚህ እንዳለ አዲሱ ፕሬዚደንት ትራምፕ የዛሬውን ያስተዳደራቸውን የመጀመሪያ ቀን በማዕከላዊ ደህንነት ድርጅት ሲአይኤ ጉብኝት እንደሚያደርጉ ታውቋል። አዲስ የተመረጡት የጋምቢያ ፕሬዝደንት አዳማ ባሮ የተሸነፉት ያህያ ጃሜ ስልጣን ለቀው ሀገሪቱንም ለቀው እንደሚወጡ በመስማማታቸው ወደ ሀገራቸው ተመልሰው ስልጣኑን እንደሚይዙ አስታውቀዋል። ጃሜ ሊለቁ መስማማታቸው የምዕራብ አፍሪቃ መንግስታት በጦር ጣልቃ ሊገቡ ተቃርበው የነበረበትን የፖለቲካ ፍጥጫ ሊያስወግደው ችሏል ጃሜ አልወርድም በማለታቸው ክልላዊው ኃይል ጋምቢያ ግዛት ገብቶ ለአንድ ሳምንት ያህል ሲጠባበቅ ነበር። የሀያ ጃሜህ ከሀያ ሁለት አመታት በፊት በመፈንቅለ መንግስት ስልጣን ይዘው በፈላጭ ቆራጭ አገዛዛቸው ህዝቡን በማሰቃየት በመግደልና ተቃውሞን በማፈን አገዛዛቸውን አሳውቀው ኖረዋል። የቀድሞ መሪ ሊለቁ የተስማሙት ትናንት ከጊኒና ከሞሪቴኒያ ፕሬዚደንቶች ጋር ከተደራደሩ በኋላ መሆኑ ታውቋል። የአሜሪካ ድምጽ ራዲዮ በየሳምንቱ ቅዳሜ ከምሽቱ 3 ሰዓት እስከ 4 ሰዓት በ1922ና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም እዚህ ላይ ፈጸመ። ነገ እሁድ ከምሽቱ 3 ሰዓት ላይ መልሰን እስከምንገናኝ ያስተናገድኳችሁ አላ ከበደ ከፕሮግራሙ አቀናባሪ ንጉሡ ታምሬ ጋር በዚሁ ይሰናበታለሁ። ሰላም፣ ደህና አደሩ።